ትኩረት በአፍሪካ ደቡብ ሱዳን እንደ አውሮፓውያን ዘመን አቆጣጠር ሐምሌ 2011 ዓ ም ከሱዳን ተገንጥላ ነጻ መንግስት ካቋቋመች ወዲህ ሰላምና መረጋጋት አልሰፈነባትም። እንደሚታወሰው ደቡብ ሱዳን አዲስ ቀውስ ውስጥ የወደቀችው በሀገሪቱ ፕሬዚደንት ሳልቫኪርና ከስልጣን ካባረሯቸው የቀድሞ ምክትላቸው ሪክ ማቸር መካከል የስልጣን እሽኩቻ በተነሳበት እንደ አውሮፓውያን ዘመን አቆጣጠር ታህሳስ 2013 ዓ ም ነው። ለዚሁ ውዝግብ ገላጋይ ሀሳብ በጠፋበት በአሁኑ ጊዜ ሁለቱ ተቀናቃኝ ወገኖች በተለይ በአፐርናይል እና በዩኒቲ ክፍለ ግዛቶች ውጊያቸውን ቀጥለዋል። የደቡብ ሱዳን መንግስት ባለስልጣናትና ከጦር ኃይሉ የከዱ መኮንኖች ከጥቂት ጊዜ በፊት ያቋቋሙት የአማጽያን ቡድን በሁለቱ ነዳይ ዘይት አምራች ክፍለ ግዛቶች ውስጥ ውጊያው ተጠናክሮ በመካሄድ ላይ መሆኑን አረጋግጠዋል። በመዲናይቱ ጁባ የሚገኘው የደቡብ ሱዳን መንግስት የማስታወቂያ ሚኒስትር ማይኮ ማክዌል ዌልስ እንዳስታወቁት በአፐርናይል ክፍለ ግዛት ዋና ከተማ ማላካል የሚገኝ አንድ የነዳይ ዘይት ማጣሪያ ተቋም እስከ ቅርብ ጊዜ በፊት ድረስ በሀገሪቱ ጦር ውስጥ ያገለግሉ በነበሩት በሜጀር ጀነራል ጆንሰን ኦሎኝ በሚመሩ አማጽያን ቁጥጥር ስር ውሏል። ይሁንና በዚሁ ጊዜ የመንግስቱ ጦርም በዩኒቲ ክፍለ ግዛት የሚገኙትን የነዳጅ ዘይት አምራች ከተሞችን ሌርና ፓልዎጅን ከአማጽያኑ ቁጥጥር የማስለቀቅ ድል ማስመዝገቡ እንደተሳካለት ማክዌል ወይስ አክለው ገልጸዋል። ማላካል በወቅቱ በአማጽያኑ ቁጥጥር ስር ነው የምትገኘው። በከተማይቱ ዙሪያ ውጊያው አሁንም እንደቀጠለ ነው። የመንግስቱ ጦር ከተማይቱን መልሶ ለመያዝ ዘመቻውን አጠናክሯል። አማጽያኑም በበኩላቸው በመንግስቱ ጦር እጅ ስር የምትገኘውን የማሉድን ከተማ ለመያዝና የጥቃት ተግባራቸውን ለማስፋፋት በመሞከር ላይ ናቸው። ሆኖም የመንግስቱ ጦር ኃይላት ራሳቸውን መከላከላቸውን በመቀጠል አማጽያኑንም ከዩኒቲ ግዛት በጠቅላላ ነፃ አድርጓል። የአፐር ናይልን ግዛት በሚመለከት አማጽያኑን እየተከታተልን ጥቃታቸውን በተሻለ ፍጥነት እናዳክማለን። አማጽያኑ ከሱዳን መንግስት ግልጽ ድጋፍ በማግኘትም ላይ ናቸው። ይሁንና በሜጀር ጀነራል ጆንሰን ኦሎኝ የሚመሩት አማጽያን ፕሬዝደንት ኦማር አልበሽር ከሚመሩት የሱዳን መንግስት የጦር ድጋፍ ያገኛሉ መባሉን ሐሰት ሲሉ አጣጥለውታል። አዲሱ የአማጽያን ቡድን የማላካል ከተማን መያዙን ሜጀር ጀነራል ኦሎኝ እንዲሁም ከቀድሞ የሀገሪቱ ፕሬዚደንት ሪየክ ማቸርና ከሱዳን ህዝብ ነጻ አውጭ ጦር በምህፃሩ ኤስፒኤልኤ መስራች ሟቹ ጆን ጋራንግ ልጅ ማቢዮር ጋራንግ ጋር ጉድኝት የፈጠረውና ራሱን ጸረ የደቡብ ሱዳን መንግስት ጦር ወይም በተቃውሞ ላይ ያለው ኤስፒኤልኤም ብሎ የሚጠራው ቡድን ቃል አቀባይ ካንሎት ሎኝ ፍ በጠቅላላ ተቆጣጥረናል። ከሰሜን ሱዳን የጦር ድጋፍ አግኝተን ቢሆን ኖሮ መዲናይቱን ጁባ በ21 ቀናት ውስጥ መያዝ በቻልን ነበር። ምክንያቱም ቦታው አስተማማኝ ነው። የተቋማቱን ስራ ያስተጓጎለ ችግርም አላጋጠመንም። በአፐር ናይል ክፍለ ግዛት ያካሄዱት ውጊያ የተሳካ እንደነበርም ነው የአዲሱ የደቡብ ሱዳን አማጽያን ቡድን ቃል አቀባይ ብርጋዲየር ጀኔራል ኒያጎል አጃክ ደንግ የገለጹት። ማላካልን ሙሉ ለሙሉ ተቆጣጥረናል። የመንግስቱን ጦር ከከተማይቱ አባረናል። በቦታው አለመኖራቸው ነው ማረጋገጥላችሁ። በደቡብ ሱዳን እየተሰማራው የተባበሩት መንግስታት ድርጅት ተልዕኮ ኃላፊ ኢለን ማርጋሬት ሎይስ እንደገለጹት በነዳይ ዘይት አምራቾቹ የአፐርናይልና በዩኒቲ ክፍለ ግዛቶች የቀጠለው ውጊያ በአካባቢው ነዋሪዎችና በዓለሙ መንግስታት ድርጅት ተልእኮ አባላት ተግባር ላይ አሳሳቢ መዘዛ አስከትሏል። በመንግስቱ ጦርና በቀድሞ ምክትል ፕሬዚዳንት ዶክተር ሪክ ማቻር ታማኝ ኃይላት መካከል በቀጠለው ውጊያ ሲቪሉ ሕዝብ እየተገደለ ነው፣ ከመኖሪያ ቀያቸውም እየተፈናቀሉ ነው። እኛም በአካባቢው በነፃ መዘዋወር ባለመቻላችን ችግር አጋጥሞናል። የሰላም ውል በአፋጣኝ መደረስ አለበት። እናም የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ያለውን አቅም ሁሉ በመጠቀም ተቀናቃኞቹ ወገኖች አንድ ስምምነት ላይ እንዲደርሱና የተጀመረውን የሰላም ድርድር ውጤት እንዲቀበሉ አስፈላጊውን ተጽዕኖ እንዲያሳርፍ ጠይቀናል። እንደሚታወሰው ተፋላሚ ወገኖች በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን በምህፃሩ በኢጋድ ሸምጋይነት ከበርካታ ወራት በፊት ጀምሮ በተደጋጋሚ በአዲስ አበባ በተደረጉት ድርድሮች ላይ የተዘጋጀውን የሰላም ስምምነት ሳይፈርሙ ቀርተዋል። የሰላም ስምምነት እስካልተደረሰ ድረስም የሲቪሉ ህዝብ ስቃይና ሞት መቀጠሉ እንደማይቀር የገለጹት በአካባቢው የሚንቀሳቀሰው ድንበር የማይገድበው የሐኪሞች ድርጅት ባልደረቦችም ከውጊያው ለማምለጥ እርዳታ ከሚሰጧቸው ህሙማን ጋር ባንድነት አካባቢውን ለቀው ወደ ሌላ ቦታ መሸሽ መገደዳቸውን ነው ያመለከቱት። የደቡብ ሱዳን የእርስ በርስ ጦርነት በሺዎች የሚቆጠሩ ሰዎችን ህይወት እያጠፋ ሲሆን ሁለት ነጥብ አምስት ሚሊዮን የሚሆን የሀገሪቱን ህዝብ ደግሞ በእርዳታ ላይ ጥገኛ ማድረጉን የተባበሩት መንግስታት የህጻናት መርጃ ድርጅት በምህጻሩ የዩኒሴፍ የምስራቃዊና ደቡባዊ አፍሪቃ የመገናኛ ክፍል ኃላፊ ጄምስ ኤልደር ለዶይቸቬለ ገልጸዋል። የደቡብ ሱዳን ጊዜያዊ ሁኔታ ከገመት ነው በላይ እየከፋ ሄዷል። ሁለቱም ተቀናቃኝ ወገኖች የዝናብ ወራት ከመጀመሩ በፊት አካባቢውን ለመቆጣጠር በየበኩላቸው ጥቃታቸውን አጠናክሯል። የሚያሳዝነው አሸናፊ በሌለበት በዚሁ ውጊያ በተለይ በህፃናት ላይ ግድያ የክብረ ንጽህና መደፈርና እገታን የመሳሰሉ የኃይል ተግባራት እየተፈጸሙ መሆናቸውን የሚያመለክቱ አሳዛኝ ዘገባዎች ደርሰውናል። የደቡብ ሱዳን ህጻናት በወቅቱ የሚገኙበት ይህን ይመስላል። በደቡብ ሱዳን የተሰማሩ የሰብአዊ እርዳታ ሰጪ ድርጅቶች አንዳንድ ሰራተኞቻቸው ከተገደሉባቸው በኋላ አካባቢውን ለቀው መውጣታቸው የሚታወቅ ሲሆን ይህ እርምጃቸው ከአንዳንድ ወገኖች ወቀሳ ማሰንዘሩ አልቀረም። የተባበሩት መንግስታት ድርጅት ባለስልጣን ጄምስ ኤልደር ግን የድርጅታቸው እርምጃ ትክክለኛ መሆኑን ነው ያስረዱት። እንደ ማንኛውም ግብረሰናይ ድርጅት የጸጥታ ጥንቃቄዎችን መውሰድ አስፈላጊ ሆኖ አግኝቶታል። የሰራተኞቹን ደህንነት ማስጠበቅ የመጀመሪያ ኃላፊነቱ ነው። ሁኔታው ተለዋጭ ነው። እና ተፋላሚዎቹ ወገኖች የሰብአዊ መብቶችን ሙሉ በሙሉ ለማክበር ዝግጁ ካልሆኑና ለሲቪሉ ሕይወትም ክብር ካልሰጡ ወደ አስተማማኝ ቦታ ከመሄድ በስተቀር ሌላ አማራጭ የለንም። እኛ እንደ ዩኒሴፍ ሁሌ ሲቪሉ አጠገብ በመሆን አስፈላጊውን ድጋፍ ለማድረግ ነው የምንሰራው። ዩኒሴፍ ባለፉት ሁለት ሳምንታት ከሲቪሉ ሕዝብ ጋር ባደረገው ቃለ መጠይቅ በሺዎች የሚቆጠሩ ህጻናት መገደላቸውን፣ ሌሎች መታገታቸውን ወይም ለውጊያ ተግባር መመልመላቸውን ለማወቅ ችሏል። ካለፉት አመታት ወዲህ እንደምንሰማው በዓለማችን ውስጥ በህፃናት ላይ እጅግ አስከፊ በደል እየተፈጸመ ነው። ይህ ቃለ መጠይቅ የህፃናቱ ችግር ምን እንደሚመስል በግልጽ እንድንረዳው ጠቅሞናል። ጄምስ ኤልደር አንዲት ጥቃት የደረሰባቸውንና ሁለት መንታ ወንዶች ልጆቻቸውን ከተፋላሚ ወገኖች እገታ እያዳኑ ናታሻ የተባሉ እናትን ጠቅሰው እንደገለጹት ወይዘሮዋ ከአጥቂዎቻቸው ማምለጥ ቢሳካላቸውም በመንደራቸው የነበሩ ብዙ ወጣቶችና ወንዶች የመገደል ዕጣ ገጥሟቸዋል። ወይዘሮ ናታሻና ሌሎች ከጥቃቱ የተረፉት የመንደራቸው ሰዎችም በወቅቱ በሕልውና ለመቆየት በመጣጣር ላይ ይገኛሉ። ተቀናቃኞቹ ወገኖች የሲቪሉ ሕዝብ ሕልውና እነርሱ በሚወስዱት እርምጃ ላይ ጥገኛ መሆኑን ሊረዱት እንደሚገባ በደቡብ ሱዳን የተሰማራው የዩኒሴፍ የምስራቃዊና ደቡባዊ አፍሪቃ የመገናኛ ክፍል ኃላፊ ጄምስ ኤልደር አሳስበዋል። ተቀናቃኞቹ ወገኖች የሲቪሉ ሕዝባቸውን ደህንነት ለመከላከል ብዙ ሊሰሩ ይገባል። ለዚህ ውዝግባቸውም በወታደራዊ እርምጃ መፍትሔ ሊገኝ እንደማይችል ሊረዱትም ይገባል። ፊት ለፊት ተገናኝተው መወያየትና አዲሷን ሀገራቸው ደቡብ ሱዳንን መገንባት ነው የሚጠበቅባቸው።